ማን ያሸንፋል አርሰናል ወይስ ማንቸስተር ዩናይትድ ተወዳጁ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ የፊታችን እሁድ ከምሽቱ 12:30 ላይ በኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከአርሰናል ጋር የሚያደርጉት ጨዋታ ማን ያሸንፋል የቱን በትክክሉ ለገመቱት ሶስት ተመልካቾች የአንዳንድ ሺህ ብር ካርድ ሽልማት አዘጋጅተናል መጀመሪያ ፎሎ ማድረጋችሁ እንዳይረሱ ኦፒኒንግ ኮሜንት ላይ ቀደም ብሎ ለመለሰ ሽልማቱን እንስጠዋለን። ከቤልጉ ተመልሷል። ዶክተር ሶብሶም ተመልሷል። በሰበር ዜና እንመለሳለን። መልካም ጊዜ